ቮይስ ኦፍ አሜሪካ በባህርዳር ከተማ ሰኔ 15 ቀን ከተፈጸመው የመፈንቅለ መንግስት ሙከራ በተያያዘ የተጠረጠሩ 47 ተከሳሾች የቅድመ ምርመራ የምስክር ቃል በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ማዳመጥ ጀምረዋል። ፍርድ ቤቱ ዛሬ የሶስት ምስክሮችን ቃል የሰማ ሲሆን የቀሪ ምስክሮችን ቃል ለማዳመጥ ደግሞ ለነገ ቀጠሮ መያዙን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን ልካለች። ዛሬ ረፋድ አራት ሰዓት ከሰላሳ ላይ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ከሰኔ አስራ አምስቱ ጥቃት ጋር እጃቸው አለበት ብሎ አቃቢ ህግ ባቀረባቸው አርባ ሰባት ተጠርጣሪዎች ላይ የቀዳሚ ምርመራ ክስ የምስክር ቃል ለመስማት ችሎት ሰይሟል። ተጠርጣሪዎቹ ለዛሬ በጋራ የሚከራከሩ ስድስት ጠበቆችን ያቀረቡ ሲሆን አስራ አራት ተጠርጣሪዎች ግን ጠበቃ የለንም በማለት መንግስት ጠበቃ እንዲያቆምላቸው ጠይቀዋል። የተጠርጣሪ ጠበቆች ባቀረቡት ተቃውሞ ክሱ በዝርዝርና በግልጽ አልቀረበም፣ የምስክርነት ቃል የሚሰጡ ምስክሮች ለማን እንደሚሰጡ በውል አልተገለጸም፣ አቃቢ ህግ የክስ አቀራረቡን አሻሽሎ እንዲያቀርብ፣ እኛም ከደንበኞቻችን ጋር አልተገናኘንም በማለት ለነገ የምስክርነት ቃል እንዲያሰማ ፍርድ ቤቱን ጠይቀው ነበር። አቃቢ ህግ የተሰጠው ጊዜ በቂ ነው። ክስ ሳይሰማ የክስ ተቃውሞ አይቀርብም ብሏል። ችሎቱም ግራቀኙን ካደመጠ በኋላ ጠበቆቹ ያቀረቡትን ሀሳብ ውድቅ በማድረግ የምስክር ቃል እንዲሰማ ትዕዛዝ ሰጥቷል። በዛሬው ውሎ የሶስት ምስክሮችን ቃል ያደመጠ ሲሆን የቀሪ ምስክሮችን ቃል ለመስማት ለነገ ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር